የወልቃይት አማራ ማንነት አስመላሽ ኮሚቴ ኮሚቴና የአማራ ብሔራዊ ንቅናቄ አብን በግዳጅ ወደ ትግራይ ክልል የተካለሉ ናቸው ያሏቸው የአማራ ክልል መሬቶች ጉዳይ እልባት ሳያገኝ ህወሓት ምርጫ ማካሄድ አይችልም ሲሉ ተቃውሟቸውን ገለጹ። ምርጫ ቦርድ የህወሓትን በትግራይ ክልል ምርጫ የማካሄድ ኢ ህገ መንግስታዊ ውሳኔ ውድቅ ማድረጉም ተገቢ ነው ብለዋል። ተቃውሟቸውን ለፌዴሬሽን ምክር ቤት እንደሚያቀርቡም አስታውቀዋል። ሁለቱ የ ፌዴራል ምክር ቤቶች በኮቪድ-19 ምክንያት የኢትዮጵያ ምርጫ ለሌላ ጊዜ እንዲተላለፍ መወሰናቸው ይታወሳል። ይህን ውሳኔ ያልተቀበለው የትግራይ ክልል ምክር ቤት በበኩሉ ትግራይ ምርጫውን እንድታደርግ ውሳኔ ማሳለፉም አይዘነጋም። በጉዳዩ ዙሪያ ለአሜሪካ ድምጽ ምላሽ የሰጡት የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ወይዘሮ ሊያ ታደሰ ለወልቃየትና ለራያ ህዝቦች እናውቅልሃለን የሚሉ ሀይሎች ሀሳብ በመሆኑ ተቀባይነት የለውም ብለዋል። አስቴር ምስጋናው ዝርዝር ዘገባውን ታስደምጠናለች። ከፌዴራል ምክር ቤቶች ውሳኔና ከሀገር አቀፍ እይታ በተጻራሪ በትግራይ ክልል ምርጫ እንደሚያካሄድ የገለጸው የህወሀት ውሳኔ ከአጎራባች ክልሎችም ተቃውሞ አስከትሏል። የወልቃይት የአማራ ማንነት አስመላሽ ኮሚቴና የአማራ ብሔራዊ ንቅናቄ አብን ያወጧቸው መግለጫዎች ይህንኑ ነው ያንጸባረቁት ከለውጡ በፊት በነበሩት 27 ዓመታት የነበረውን የስልጣን የበላይነትና አምባገነን መዋቅር የተጠቀመው ህወሀት በአማራ ክልል ስር የነበሩ መሬቶችን በግዳጅ ወደ ትግራይ እንደቀላቀለ እነዚህ ወገኖች ይከሳሉ። አሁንም ከለውጡ በኋላ የነዚህ መሬቶች ጉዳይ ሳይፈታ ምርጫ ለማድረግ ማሰቡንም ተቃውመዋል። የትግራይ ክልል መንግስት ከአማራ ክልል የወሰዳቸው መሬቶችና የሚነሱ የማንነት ጥያቄዎችን ሳይመልስ ምርጫ ማካሄድ አይችልም ብለዋል። የወልቃይት የአማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ይህንኑ ነው የተናገሩት። የወልቃይት በትግራይ ስር ሆኖ የተዳደረ እስካለ ድረስ ያን ህዝብ አማራ ነው ተዋዊ መኖቱም አልተከበረም። የመኖር ቱ እንኳ አይችልም። ከኮሮናም የተነስተው በሀገር ደረጃ ምርጫ መካሄድ የለበት ነው የሚለው ምናም ነው ምንቀበለው ፌደራል መንግስት በሰጠው መልኩ የወልቃይት ጠገዴ ህዝብም ከመንግስቱ ውጭ በሆነ ገዢዎች ተቀመጡበት አይ የአማራ ብሔራዊ ንቅናቄ አብን ሰሞኑን ያወጣው መግለጫ ተመሳሳይ አቋም ያንጸባረቀ ነው። የንቅናቄው የህዝብ ግንኙነት ኃላፊ አቶ ጣሂር መሐመድ የፓርቲውን አቋም ለአሜሪካ ድምጽ ያብራራሉ። የምርጫ የማካሄድ ጉዳይ የፌዴራል መንግስቱ መሆኑን በህገ መንግስቱ በግልጽ የተቀመጠ መሆኑን ብሪፍሊ አስቀምጠን ያም ከመሆኑ ጋር ግን የትህነግ ቡድን ምርጫ አደርጋለሁ ብሎ እንኳን ቢንቀሳቀስ በዋናነት የራሳችን ግዛቶች እንላቸው የወልቃይት ራያ ቦታዎች ላይ በፌዴራል መንግስቱ በምርጫ ቦርድ ይሁንታ ምርጫው መደረግ ችሎ በሀገር አቀፍ ደረጃ ቢሆን ኖሮ እኛ ወልቃይትና ራያ እንግዲህ እነዚህ ቦታዎች ላይ ገብተን ለመወዳደር ወስነን አለኝ። ይህ ማለት ግን ነው የእኛ ናቸውን የምናምናቸው ቦታዎቻችን በፖለቲካ ነው ሊመለሱ የሚችሉት በፖለቲካ ስለተወሰዱ ብለን የምናምነው እነሱን ማስመለስን የኛ መሰረታዊ ወደ ኋላ የማይመልበት እና ለድርድር የማይቀርብ ሀሳባችን መሆኑን አጽንኦት ለመስጠት ነው። በመንግስትም በኩል ይሁን በትህነግ ቡድን መካከል ማንኛውም አይነት የድርድር ሂደት እንኳን ሲደረግ እነዚህ ቦታዎች ላይ ታሳቢ ያደረገ ምንም አይነት የድርድር ባላንስ መስሪያ መሆን እንደማይገባቸው መልዕክት ለመስጠት ፈልገን ነው። ከዚህ ጋር ተያይዞ ለፌዴሬሽን ምክር ቤትም ሆነ ለሲሲአይ ለህገ መንግስት ጉባኤው አቤቱታችንን የምናስገባ ይሆናል። ከሰሞኑ ይህን መግለጫችንም ከዛ ክሳ ቤት ጋር እየተቀጣ ነው ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ያሳለፈው ውሳኔም ተገ ተገቢ ነው ይላሉ ኮሎኔል ደመቀ ዘውዱ። ፌዴራል ምርጫ ቦርድ ይህን የትግራይ እንቅስቃሴ ከህግ ያሰረገጠ አካሄድ የሀገሪቱን ህግ እንዳልተከተለ ምርጫን አካሄዳለን ሁለተኛ መንግስት ነው እንደሚበረታቸው ድሄድበት ያለ መንግስት ደና ይቻል እንደማይሆን መግለጫ ተሰጥቷል። ባለፉት ሀያ ሰባት አመታት በጉልበት ወደ ትግራይ ክልል የተጠቃለሉ መሬቶች እንዲመለሱ የማንነት ጥያቄዎችንም መንግስት ችላ ሳይል እንዲፈታ ጠይቀዋል። አመራሮቹ ያተያይዙ የፌዴራል መንግስቱም ህግ እንዳስከብር በህገ መንግስቱም ደግሞ ኢፒኤልኤፍ በጣም ስትምልበት ስትገዘትበት የነበረችውን ህገ መንግስት ጠቅሰን እኛ በዚህ መልኩ ህገ ወጥ እንደሆነ የነገርነው ምንም እንኳን እኛ በዚህ ህገ መንግስት ላይ ያለን አቋም ግልጽ ነው። መሻሻል ወይ መቀየር የሚገባው ለህዝባችን መዋቅራዊ ስትራክቸራል፣ ለሆነ ጭቆና ህዝባችን የዳረገ ሰነድ ነው ብለን የምናምነው ያም ከመሆኑ ጋር ግን አሁን ባለው ህግ ህጋዊ የፖለቲካ ድርጅት ነን የምንንቀሳቀሰው ብቻ ቦርድ ሌጋል አሳይቷል። ቀጣይ ደግሞ አስፈጻሚ የማካል በመንግስት በኩል ያለው እንዲህ አይነት እንቅስቃሴዎች ከተደረጉ ሊወሰዱ ስለሚገባቸው እርምጃ እርምጃዎችና ይህን ነገር በማስቆም ይጠበቅበታል። በጉዳዩ ዙሪያ የትግራይ ክልል ኮሚኒኬሽን ጉዳዮች ጽህፈት ጽፈት ቤት ኃላፊ ወይዘሮ ሊያ ታደሰ ለወልቃይትና ለራያ ሕዝብ እናውቅልሃለን የሚሉ ኃይሎች ሀሳብ በመሆኑ ተቀባይነት የለውም፣ ምርጫውም ይካሄዳል ብለዋል። በተለያዩ መልኩ የራያ አስመላሽ ኮሚቴ፣ የወልቃይት አስመላሽ ኮሚቴ ብለው ራሳቸው የሰየሙ አካላት አሉ። እነዚህ የኅብረተሰቡን አካሎችም አይደሉም፣ ማህበረሰብ ማዕቀፍ ውስጥ የሚኖሩም አይደሉም። ሌላ ቦታ ላይ ሆነው እኔ ያውቅልሃለሁ የሚል አካል ነው። ስለዚህ ያውቅልሃለሁ የሚል አካል ደግሞ የህዝቡ ተቀባይነት በሌለው የህዝቡ የልብ ትርታ ባላወቀበት ቢናገር ምንም አልፈርድም። መናገር ይችላሉ፣ መሆን ግን አይቻልም ነው። ስለዚህ አጠቃላይ የራያ ህዝብና የወልቃይት ህዝብ ትግራዋዊ መሆኑን ያውቃል። በትግራዋዊነቱ የሚኮራ ነው። ለማንነቱ ሲል የታገለ ህዝብ ነው። አሁንም እየታገለ ያለ ህዝብ ነው። አሁን እኛ እናውቅልሃለን ለሚለው አካልም አንተ አታውቅልንም፣ ራሳችን ማንነታችን በትግላችን አረጋግጠን የአደር ህዝቦች ምን ብሎም በተደጋጋሚ መግለጫዎች ሲሰጥ ነበረ። አሁንም የትግራይ ክልል መንግስትና የትግራይ ብሔራዊ ክልላዊ ምክር ቤት በወሰነው ውሳኔ ምርጫ ማካሄድ አለብን ብሎም ራሱ የህዝቡ ውሳኔው ውሳኔም ጭምር ራሱ ያለበትና አሻራውን ያሳረፈበት ስለሆነ ምርጫውን ለማካሄድ ማንም የሚገድበው ኃይልም እንደሌለ ባለፈው መጋቢት ወር ወደ ስልጣን የመጣው የጠቅላይ ሚኒስትር አብይ አህመድ መንግስት ለመሰል ጥያቄዎች የተጠና መፍትሄ ለመስጠት የማንነትና የአስተዳደር ወሰን ጉዳዮች ኮሚሽን አቋቁሟል። ኮሚሽኑ ራሱን አደራጅቶ ስለማጠናቀቁና ወደ ቀጥተኛ ስራ ስለመግባቱ ግን ለጊዜው የወጣ መረጃ የለም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው። ባህርዳር